አውሮፓና ጀርመን ለእኔ አርአያ ቅድስ ሥላሴ የተፈጠረ እንደኔ ሰው መብቱ መጠበቅ አለበት ብለህ መከራከር፣ ለዚህ ጥረት ማድረግ፣ ለዚህ መሮጥ ከስብከተ ወንጌሉ የተለየ ስራ አይደለም። አብሮ የሚሄድ ስራ ነው። አባ ሙሴ ዘራይ እዚህ አውሮፓ በመንፈሳዊ አገልግሎት የተሰማሩ የካቶሊክ ቤተክርስቲያን ክርስቲያን የሃይማኖት አባት ናቸው። በአሁኑ ጊዜ ስዊዘርላንድ ለሚኖሩ ኤርትራውያንና ኢትዮጵያውያን ካቶሊኮች መንፈሳዊ አገልግሎት በመስጠት ላይ ናቸው። ከዚያም ቀደም ሲል በቀሰሱበትና ከፍተኛ ትምህርታቸውን በተከታተሉበት በኢጣሊያ ተመሳሳይ አገልግሎት ላይ ነበሩ። ከዛሬ ዘጠኝ ዓመት ወዲህ ደግሞ በመንፈሳዊ አገልግሎት ብቻ ሳይወሰኑ በግብረሰናይ ድርጅታቸው አማካይነት በሜዲትራኒያን ባህር በኩል ወደ አውሮፓ የሚሰደዱ አፍሪቃውያንን እየታደጉ ነው። የዛሬ 23 ዓመት በመጡበት በኢጣሊያ የመሰረቱት ኤጀንሲያ በሻ የተሰኘው ይኸው ድርጅታቸው በአደገኛ የባህር ጉዞ የሚሰደዱ በርካታ ወጣቶችን ሕይወት አትርፏል። እርዳታ ለሚያስፈልጋቸው ስደተኞችም ልዩ ልዩ ድጋፎችን በመስጠት ላይ ይገኛል። ስደተኞች ሁኔታቸው አይተን በተለያየ ጊዜ ሕክምና የሚያስፈልገው ወይ የዶኩሜንት ችግር ያለው ወይ ደግሞ የቤት ችግር ያለው ሄደን ከሚመለከተው አካል እንነጋገራለን እንከራከራለን። የሚያስፈልግ ከሆነ ጠበቃ አድርገንም በህግ ቀርበን የሚያስፈልገው ሁሉ የነዚህ ስራዎች እናካሄዳለን። አሁን በቅርብም በተለይ ጥገኛ የሚጠይቁት ገና አፍሪካ እያሉም በተቻለ የስኮላርሺፕ እዛ ያሉ ጊዜያቸው ዝም ብሎ ከመባከን ትምህርት እንዲማሩ ይሄ ስኮላርሺፕ እየፈለግን እያስተማርን ነው። አሁን በአዲስ አበባ አንድ አስር የሚሆኑ ልጆች ዩኒቨርሲቲ እንዲቀጥሉ ስኮላርሽፕ ሰጠን፣ እየተማሩ ነው። ከነዚህም አሁን አራት ወደ ጣሊያን ሊመጡ ነው። እዛ ዩኒቨርሲቲ ጨርሶ እዚህ ወደ ጣሊያን መጥቶ ማስተር ለማድረግ በህጋዊ በቪዛ እንዲመጡ ይሄ አይነት ጥረት እያደረግን ነው። እኛ በጣም ትንሽ የኛ ትንሽ ድርጅት ናት፣ ግን አትሊስት ምሳሌ አርአያ ለመሆን ነው። ስለዚህ ስንገናኝ ከነዚህ የኢሮፒያን ዩኒዮን ኢንስቲትዩሽን ድርጅት ወይ መንግስት ወይ የመንግስት ወኪሎችም እኛ በዚህ በዛ ትንሽ አቅማችን ይሄ አድርገናል፣ እናንተ ባላችሁ አቅም ከዚህ ይበልጥ ሌላ ትልቅ ነገር ማድረግ ትችላላችሁ። ስለዚህ ይቻላል። እናም እነዚህ ሰዎች በህጋዊ እዛ አፍሪካ ያሉም የተሻለ ኑሮና ሁኔታ እንዲኖራቸው መደረግ ይቻላል። ወደዚህ ሲመጡም በህጋው ሊመጡ ለትምህርት፣ ለስራ፣ ለሌላ ሌላ የተለያየ ምክንያትም በህግ ሊመጡ ማድረግም ይቻላል ለማለት ነው። ምንም እንኳን አባ ሙሴ ኤጀንሲያ አበሻን በጎርጎሮሳዊው 2006 ዓ.ም ቢያቋቁሙም ስደተኞችን መርዳት የጀመሩት ግን ከዚያ አስቀድሞ ነበረ። እኔ ከ1995 ጀምሬ ነው በፈረንጅ አቆጣጠር ማለት ነው። አገልግሎት መስጠት የጀመርኩት እሱ ደግሞ ቋንቋ ለማይችሉ ማስተር ትርጓሚ ዶኩሜንት ለማውጣት የሚያስቸግራቸው የቢሮክራሲ ነገሮችም በየጽህፈት ቤቶቹ ይዤያቸው እየሄድኩ በዚህ አይነት ስራ ነው ወደዚህ መግባት የቻልኩት። ለምን የሰው ችግርና ሁኔታ ታሪክ ያወቅሁት በመጣው ቁጥር በይበልጥ ደግሞ ለዚህ አገልግሎት ጊዜ እየሰጠው መምጣት ጀመርኩ ማለት ነው። ከዛ በተለይ ከሁለት ሺህ ሶስት በኋላ ብዙ ስደተኛ በባህር መምጣት የጀመሩበት ጊዜ በየ መንገድ እየተኙ ስለ እሳቸው የሚናገር ስለ እሳቸው ሁኔታ የሚገልጽ የሌለ ሆኖ ሳየው ከዛ በኋላ ነው ከተለያዩ ሰዎች መነጋገር ስንጀምር አንተ ማነህ? ማንን ወክለህ ነው የምትናገረ ያለኸው ብሎ ሲጠይቁን፣ ከዛ በኋላ ነው የገባኝ አስፈላጊነቱ የሆነ ማህበር አቁሞ በዛ በማህበሩ ስም ለእነዚህ ሰዎች ድምጻቸው የማይሰማ ድምጻቸው ወደ የሚመለከተው አካል የሚያደርስላቸው ያጡ ሰዎችን እኔ የእነሱን ድምፅ የእነሱ ቃል ሆኜ ለእነሱ መብታቸውን ስለ መብታቸውና ስለ ሁኔታቸው መናገርና መከራከር አለብኝ በሚል ነው ወደዚህ ኤጀንሲ ሀበሻ ለመቋቋም የደረስ ነው ማለት ነው። አባ ሙሴ እንደሚሉት ድርጅታቸው ኤጀንሲ ሀበሻ እነዚህን ስራዎች የሚያከናውነው በበጎ ፈቃደኞች አገልግሎትና የገንዘብ እርዳታ ነው። ድርጅቱ ከመንግስትም ሆነ ከትላልቅ ድርጅቶች ምንም አይነት የገንዘብ እርዳታ እንደማያገኝም ተናግረዋል። አባ ሙሴ ተወልደው ያደጉት የአንደኛና የሁለተኛ ደረጃ ትምህርታቸውንም የተከታተሉት አስመራ ኤርትራ ነው። በጎርጎሮሳውያኑ በ1992 ዓ ም ከአስመራ ወደ አዲስ አበባ መጥተው ቪዛ ካገኙ በኋላ በ17 ዓመታቸው ጣሊያን ይኖሩ ወደ ነበሩት አባታቸው ሄዱ። በጣሊያን ለተወሰኑ ዓመታት እየሰሩም እየተማሩም ከቆዩ በኋላ 26 ዓመት ሲሞላቸው ቅስና ተቀብለው ገዳም ገቡ። የገዳም ህይወትን ከመረጡ በኋላም ዩኒቨርሲቲ በመግባት ትምህርታቸውን ቀጥለው በፍልስፍናና በስነ መለኮት የባችለር ዲግሪ አግኝተዋል። ከዚያም በመቀጠል በስነ መለኮት ትምህርት ስር የማህበራዊና የሞራል ትምህርትም አጥንተዋል። አባ ሙሴ እንደሚሉት መንፈሳዊ ህይወት ውስጥ የመግባት ፍላጎቱ ያደረባቸው ገና ታዳጊ ወጣት ሳሉ ነበረ። ምኞት ነበረኝ ቄስ ለመሆን። ገና የአስራ አራት አመት ልጅ ሆኘን ወደ ገዳም ልገባ ጠይቄ ነበር። ሁሉም ጨርሼ ለመግባት ስል ገና ልጅ ስለነበርኩ የአባትና እናት ፍቃድ ያስፈልጋል አሉ። ግን በዛ ሰዓት አባቴ ፍቃደኛ አልነበረም። ለምን አንተ ከአስራ ስምንት አመት እድሜ በላይ ስትሆን ራስህ አውቀህ በይበልጥ ተረጋግተህ ውሳኔ መወሰን የምትችልበት እድሜ ስትደርስ ተወሰናለህ እንጂ አሁን አልክህም። ከዛ በኋላ ነው ወደ እኔና የሚል ጥሪ ያደረገ። ለዚህ ነው ደግሞ ወደ ጣሊያን የመጣውት። ስለዚህ ያኔ ፈቃደኛ ስላልሆነ በዛ ሰዓት ወደ ገዳም አልገባውም። ስለዚህ በውስጤ የነበረ ነው ቄስ ለመሆን ፍላጎት እና ምኞት የነበረ ነው። ሰዓቱና ጊዜው ስደርስ ደግሞ እግዚአብሔር ባለው ቀን ሆነ ማለት ነው። አባ ሙሴ ከጎርጎርሳዊ 206 ዓ ም ወዲህ ይበልጡን የሚታወቁት በበጎ አድራጎት ተግባራቸው ነው። እሳቸው እንደሚሉት ይህ ከተሰማሩበት መንፈሳዊ አገልግሎት ተለይቶ የሚታይ አይደለም። ለእኔ አንድ ነው። ለምን ያ በእምነት የምኖረው ወይ የተቀበልኩትን ክርስቶስ በተግባር ለማሳየት እምነቴ ተግባር ላይ፣ ደግሞ ወንድሜ እህቴ መርዳት ነው። ስለዚህ ይሄ የማደርገው ደግሞ ጌታ ኢየሱስ ክርስቶስ የሰጠን ትእዛዝ ነው። ወንድምህ እህትህ ልክ እንዳንተን ማፍቀር አለብህ። ስለዚህ እንደኔ የማፈቅራቸው ከሆነ ደግሞ በችግር እያሉ በመጥፎ ሁኔታ ያሉትን መርዳት፣ ይሄ የሁላችን ግዴታ ነው። ስለዚህ ለእኔ ደግሞ በሃይማኖት ውስጥ አገልግሎት ለሚሰጥ ቄስ ሆኜ ወይ ክርስቲያን ሆኜም ወንድሜ እህቴ ለመርዳት ይሄ የተለየ ስራ ሆኖ አይደለም እሱ ከተወንጌሉ በቃልና በተግባር ለመኖር ሁለቱ አብሮ የሚሄድ ነው። ለእኔ አርአያ ቅዱስ ስላሴ የተፈጠረ እንደእኔ ሰው መብቱ መጠበቅ አለበት ብለህ መከራከር፣ ለዚህ ጥረት ማድረግ፣ ለዚህ መሮጥ ከስብከተ ወንጌሉ የተለየ ስራ አይደለም፣ አብሮ የሚሄድ ስራ ነው። በሺዎች የሚቆጠሩ አፍሪቃውያን ስደተኞችን የሚረዱት የአርባ አመቱ አባ ሙሴ እንደ ጎርጎረሳውያን አቆጣጠር ለ2015 የኖቤል የሰላም ሽልማት ከታጩት ሰዎች መካከል አንዱ መሆናቸው ተዘግቧል። አባ ሙሴ ለዚህ ሽልማት በመታጨታቸው ምን እንደተሰማቸው ሲገልጹም ለእኔ ለግል ለራሴ ብቻ ሳይሆን ለሕዝቡም ለአፍሪካም በሙሉ ትልቅ ነው። ዋናው መልእክቱ ነው። ለእኔ እንትን የሚለኝ ለምን በዚህ በስራዬ የኖቤል የሰላም መታጨቱ ምንድን ነው? ያለ ፍትሕ ሰላም የለም። ያለ መብት ሰላም የለም። ስለዚህ እኔም ስራዬ ሰው መብት እንዲያገኝ፣ ሰው ፍትህ እንዲያገኝ፣ ሰው ነፃነት እንዲያገኝ ነው ጥረት የሚያደርገው ያለው። ስለዚህ ያለ ሰላምና ያለ ፍትህና ያለ መብትና ያለ ነፃነት ሰላም ሊኖርም አይችልም። ስለዚህ ይሄ መልእክት ለሁሉ ለአፍሪካ በሙሉ የሚተላለፍ መልእክት ነው። ከመረጡኝ ለእኔ መልእክቱ ኃላፊነቱ በይበልጥ بزي سرعة عندي كتل النا ودفت نفس كبر በዚህ ዓለም እግዚአብሔር እድሜ እስከተሰጠኝ ድረስ የሚደግፍና የሚያበረታ ሆኖ ነው የሚታየኝ። አባ ሙሴ ስደተኞችን ለመታደግ በሚያደርጉት ጥረት ነው ለዚህ ትልቅ ዓለም አቀፍ ሽልማት ለመታጨት የበቁትና እንደው ወደ አውሮፓ የሚሰደዱ ወጣቶችን በሚመለከት ምንድን ነው የሚመኙት? ምን ማየት ነው የሚመኙት? በእድሜው የምመኘውማ ሰው ከአፍሪካ ወጣቱ ወደ ኤሮጳ ስደት መምጣት አቁሞ በአገሩ መብቱን አግኝቶ መብቱን ተከብሮለት ነፃነቱን አግኝቶ በሀገሩ ለአፍሪካ ብልጽግና፣ ለአፍሪካ እድገት፣ ለአገሩ እድገት ተሰማርቶ ነፃ ሆኖ ተደስቶ የሚኖሩበት ሁኔታ ተመቻችቶለት ይሄ ለማየት ነው የምመኘው። ለምን ወደ ስደት መምጣት ማለት አፍሪካን በድህነት እንዲቀር ማድረግ ማለት ነው። ስለዚህ የሚመኘው ወደ ስደት እንዲመጡ ሳይሆን ስደትም አቁመው እዚህ መጥተው ያሉትም ወደ አፍሪካ ተመልሰው በአፍሪካ አገራቸውን እንዲያበለጽጉ፣ ለሀገራቸው እንዲሰሩ፣ ሀገራቸውን እንዲያሳድጉ፣ ግን እዛ ሀገራቸው ደግሞ ሁሉ የሚገባቸው የሚያስፈልጋቸው መብትና ነፃነት አግኝተው ሊኖሩበት የሚችሉ ሁኔታ ይህን ለማየት ነው የሚመኘው። በአሁኑ ጊዜ በአደገኛ የባህር ላይ ጉዞ ወደ አውሮፓ የሚሰደዱ ሰዎችን ለመርዳት የሚደረገው ጥረት ቀድሞም ተጀምሮ ቢሆን ኖሮ የበርካታ ሰዎችን ህይወት ማትረፍ ይቻል ነበረ ይላሉ አባ ሙሴ ወደፊትም መንግስታት ችግሩን ለመፍታት ይበልጥ እንዲሰሩም ጥሪ አቅርበዋል የአባ ሙሴ ዘራይ የወደፊት እቅድ እንዲሳካላቸው በመመኘት በዚሁ የምለያችሁ ሂሩት መለሰነኝ ደህና ቆዩን